በሮሂንጋዎች ላይ የተፈጸመ ያለውን ግድያና መፈናቀል አንዳንዶቹ የዘር ማጥፋት ዘመቻ ነው በማለት አጥብቀው የኮነኑት ሲሆን የተባበሩት መንግሥታት ድርጅትና በርካታ መንግሥታትም አውግዘውታል። የመንግስታቱ ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉተሬሽ ድርጊቱ ወደ ዘር ማጥፋት ወንጀል ደረጃ ሊደርስ የሚችል መሆኑንም በመጠቆም የሚያንማር መንግሥት በሕዝቦቹ ላይ የሚፈጽመውን ጥቃት ያስቆም ዘንድ አጥብቀው ጠይቀዋል። የሚያንማር የሲቪልም ሆነ ሚሊታሪ ባለሥልጣኖች ይህንን ጥቃት እንዲያስቆሙ አጥብቄ ጠይቃለሁ፣ በማለትም ማየት የሚፈልጉት ዴሞክራሲያ የሆነችና የሮሂንጋ ህዝቦችን መብታቸው የተጠበቀባት ማያንማርን መሆኑን ገልጸዋል። የአሁኑ በሮሄንጋ ሙስሊም ማህበረሰብ ላይ የሚፈጸመው ጥቃት ማያንማር በቀድሞዋ ተቃዋሚ እና የሰላም ኖቤል ተሸላሚ ወይዘሮ ኦንሳን ሱቺ አመራር ስር ሆና መሆኑ ብዙዎችን እያነጋገረ ነው። ማንኛውንም አይነት ጭቆና ይቃወማሉ የሚባሉት ወይዘሮ ሱቺ መንግስታቸው የዚህ አይነት ወንጀል በሰላማዊ ዜጎች ላይ ሲፈጽም ችላ ማለታቸው ብዙዎችን ግራ አጋብቷል። ወይዘሮ ሱቺ ግን ዘግይተውም ቢሆን በሰጡት መግለጫ በአካባቢው ግጭት መፈጠሩንና ሰላማዊ ሰዎችን መሞታቸውና መፈናቀላቸውን አምነው ድርጊቱ ግን ፈጽሞ የዘር ማጽዳት ወንጀል እንዳልሆነ ነው የገለጹት። ይህ ድርጊት የዘር ማጽዳት ድርጊት አይደለም። አሁን ያለውን ሁኔታ የዘር ማጽዳት ነው ማለት የተጋነነ ነው የሚሆነው በማለት በአካባቢው አሸባሪዎች የሚንቀሳቀሱ መሆኑንና መንግስታቸው ግን የአካባቢውን ሰላም በማስከበር የሮሂንጋ ሙስሊም ማህበረሰብ አባላት መብትንም ለማስጠበቅ ጥረት እንደሚያደርግ አስታውቀዋል። በመያንማር ምስራቃዊ ግዛት የሚኖሩትና አንድ ሚሊዮን የሚሆኑት የሮሄንጋ ሙስሊሞች ሁልጊዜ ለጥቃትና ስደት እንደተዳረጉ ነው። በብሪታንያ የቅኝ ግዛት ዘመን ከባንግላዴሽ ለስራ ወደ መያንማር ሄደው አገራቸውን እዚያው ያደረጉት ሮሄንጌዎች እስካሁንም ድረስ በተለይ በብሔረተኛ መያንማሮች ዘንድ እንደ ሁለተኛ ዜጋ ነው የሚቆጠሩት። መያንማር በቅርቡ ከወታደራዊ አገዛዝ ወደ ዴሞክራሲ ስትሸጋገርና በተለይም የወይዘሮ ሱቺ ፓርቲ ወደ ስልጣን ሲመጣ ሁሉም የማያንማር ችግሮች በአንዴ ይወገዳሉ ባይባልም እንደዚህ አይነት መጠነ ሰፊ የሰብአዊ መብት ጥሰት ግን ይፈጽማል ብሎ የሚያስብ አልነበረም ማለት ይቻላል። በእርግጥ ወይዘሮዋ ወደ ስልጣን የመጡበት ሁኔታና የመንግስት መዋቅሩ ችግሮች እንዳሉበት ቢታወቅም በሮሂንጋ ሙስሊሞች ላይ የሚደርሰውን ግድያና መፈናቀል ለመግታት ግን የሚያስፈልገው የፖለቲካ ፈቃደኝነት ብቻ ነው በማለት ጣታቸውን በቀድሞዋ የፖለቲካ እስረኛ እና የሰላም ኖቤል ተሸላሚ የአሁኗ ፖለቲከኛ ወይዘሮ ኡንግ ሳንግ ሱቺ ላይ የሚያነጣጥሩት በርካታ ናቸው። ሚስተር ማውንግ ዛርኒ የተባሉ ማያንመራዊ የሰብዊ መብት አቀንቃኝ ዓለም አቀፋዊ ህብረተሰብ የሚያውቀው አንዷን ኡንግ ሳንግ ሱቺ ነው በማለት ወይዘሮዋ ፖለቲከኛ እንጂ የሰብዊ መብት አቀንቃኝ አይደሉም ሲሉ ይወቅሷቸዋል። Well, there seems to be like a two different types of two different Aung San Suu Kyi here. ሁለት የተለያዩ ኡንግ ሳን ሱቺዎች ናቸው ያሉት። አንዱ ዓለም አቀፋዊ ኮሚኒቲ የሚያውቃቸው የሰብአዊ መብት ተሟጋችና የሰላም ኖቤል ተሸላሚዋ ሱቺ ሲሆኑ፣ ሌላዋ ፖለቲከኛዋና የተቃዋሚ ፖለቲካ ድርጅት መሪ የሆኑት ሱቺ ናቸው በማለት ወይዘሮዋ የሚጋጭ ሰብዕና ያላቸው መሆኑን ገልጸዋል። ቀድሞ የኢስት ቲሞር ፕሬዚዳንትና እሳቸውም የሰላም ኖቤል ተሸላሚ የነበሩት ሚስተር ጆሴ ራምስ ሆርታ ግን ወይዘሮ ሱቺ የወረሷት ማያንማር በርካታ ፖለቲካዊና ማህበራዊ ችግሮች ያሉባት በመሆኑ ጊዜ ሊሰጣቸው ይገባል ነው የሚሉት። ሱቺ እጅግ አስቸጋሪ ሁኔታ ነው የወረሱት። አሁንም ቢሆን ከፍተኛ ስልጣን ካለው የወታደሩ ክንፍ ጋር መስራት አለባቸው። ወደ ዲሞክራሲ የሚደረገው ሽግግር አስቸጋሪ ነው። ለህልውናቸው ሲሉም ከወታደሩና ከልዩ ልዩ ብሔርተኞች ጋር ለመስራት ይገደዳሉ፣ በማለት ወቀሳና ትችቱ በወታደሩ ላይ እንጂ በወይዘሮ ሱቺ ላይ ማነጣጠር የለበትም በማለት ሲከራከሩ ተደምጠዋል። በመንግስታቱ ድርጅት ዋና ጸሐፊ ሚስተር ጉተሬስ ጥያቄ የጸጥታው ምክር ቤት የሮሂንጋዎችን ችግር እንደተወያየበት ታውቋል። የተሰዳጅ እናቶች እንግልትና የህፃናት ለቅሶ ዋይታ ግን አሁንም በቴሌቪዥን መስኮቶች ጭምር እያስተጋባ ይገኛል። ገበያው ንጉሴ ለዶቼቬሌ ራዲዮ፣ ብራስልስ።